አውሮፓና ጀርመን በዛሬ 13 ዓመቱ የኢራቅ ወረራ የብሪታንያን ሚና የመረመረው አጣሪ ኮሚቴ ሊቀመንበር ሰር ጆን ቺልኮት ከኢራቁ ወረራ በፊት የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር ስለተሰጣቸው ማሳሰቢያ ባለፈው ሳምንት ረቡዕ የሰጡት መግለጫ ነበረ። በተጀመረ በሰባት ዓመቱ ይፋ የሆነው የምርመራው ውጤት ቶኒ ብሌር ሀገራቸው በኢራቅ ወረራ እንድትካፈል ያደረጉት በቂ መረጃ ሳይገኝና ከወረራው በኋላም ሊሆን ስለሚችለው ተገቢውን ቅድመ ዝግጅት ሳያደርጉ መሆኑን አጋልጧል። በጎርጎሮሳዊ አቆጣጠር ሰኔ 15 2009 ዓ ም የዚያን ጊዜው የብሪታንያ ጠቅላይ ሚኒስትር ጎርደን ብራውን ምርመራው እንደሚካሄድ ባሳወቁት መሰረት ለዚሁ ተግባር የተቋቋመው ኮሚቴ በህዳር 2009 ዓ ም ነበረ በይፋ ምርመራውን የጀመረው። አቶ ኢታና ሀብቴ በለንደን ዩኒቨርሲቲ የአፍሪቃ የእሲያና የመካከለኛው ምስራቅ ጥናቶች ትምህርት ቤት የፒኤችዲ ተማሪና የታሪክ ምሁር ናቸው። ኮሚቴው ምርመራውን የጀመረው ሁለት ጥያቄዎችን በማንሳት እንደነበረ ያስታውሳሉ። አንደኛ፣ ዩናይትድ ኪንግደም በአውሮፓ አቆጣጠር በማርች 2003 ኢራቅን መውረራ ትክክለኛና አስፈላጊ ነበር ወይ? የሚለው ነው። ሁለተኛውና ሌላ ዋና ጥያቄ ደግሞ ምንድን ነው? ከጦርነቱ በኋላ ላሉት ሁኔታዎች ዩናይትድ ኪንግደም በደንብ ተዘጋጅታበት ነበር ወይ የሚል በጣም ወሳኝ የሆኑ ሁለት ጥያቄዎችን ይዞ ነው የተነሳው። መርማሪ ኮሚቴው ይፋ ያደረጋቸው ደብዳቤዎች እንደሚያስረዱት የሌበር ፓርቲው ብሌር በኢራቅ የመንግስት ለውጥ መደረጉን እንደሚደግፉ ለቡሽ ያረጋገጡላቸው፣ ወረራው በመጋቢት 2003 ዓ ም ከመጀመሩ ከ8 ወራት አስቀድሞ ነበረ። በጎርጎሮሳዊው ሐምሌ 28 2002 ዓ ም ብሌር ለቡሽ በጻፉት ሚስጥራዊ ደብዳቤ ምንም ይሁን ምን ከጎንህ ነኝ ሲሉ ቃል ገብተውላቸው ነበረ። ብሌር ለቡሽ ይህን ቃል እየገቡ ለብሪታንያ ሕዝብና ለፓርላማው ግን በጦርነቱ የመካፈል ምንም አይነት ውሳኔ ላይ አልተደረሰም እያሉ ይናገሩ እንደነበረ ነው። የምርመራው ውጤት ያጋለጠው ብሌር የያኔው የኢራቁ መሪ ሳዳም ሁሴን ለሰላም አስጊ መሆናቸውን በማጉላት የሕዝብ ድጋፍ ሊያገኙ እንደሚችሉም እርግጠኛ መሆናቸውን ለወዳጃቸው ለቡሽ በጻፉት ደብዳቤ ገልጸውላቸው ነበረ። የሳዳም ሁሴን ጅምላ ጨራሽ የጦር መሳሪያዎች ማስረጃዎች፣ የኒውክሌር አቅም ለማዳበር የሚያደርጉት ሙከራና ከአልቃይዳም ጋር ያላቸው ግንኙነት ሲጨመር ህዝቡን ለማሳመን እንደሚረዳም ለቡሽ ሀሳብ አቅርበው ነበረ። ከዚህ ሌላ ብሌር ወረራው ከመጀመሩ ከሁለት ወራት በፊት ከፍተኛ ሚኒስትሮቻቸውን ሳያማክሩ በግል ሶስት ብርጌድ ተዋጊ ጦር ለማዝመት መስማማታቸውንም የችልኮት ዘገባ ይፋ አድርጓል። በዚሁ ዘገባ መሰረት ከሁለተኛው የዓለም ጦርነት ወዲህ በሉዓላዊ ሀገር ላይ በተካሄደው የመጀመሪያው ወረራ ላይ ለመካፈል ብሌር መወሰናቸው የመጨረሻው አማራጭ አልነበረም። የታሪክ ምሁሩ አቶ ኢታና ሀብቴ፣ መርማሪው ቡድን የደረሰበት መደምደሚያ ሶስት ዋና ዋና ሀሳቦችን አካቷል ይላሉ። እራቅ አሏት የተባሉት የጅምላ ጨራሽ የጦር መሳሪያዎች ሊያደርሱ የሚችሉት ጉዳት ምክንያታዊ ባልሆነ አቀራረብ የተወሰነ ነው ነው የሚለው እንግዲህ በዛን ጊዜ ቶኒ ብሌር ምክንያታዊ ባልሆነ መንገድ ውሳኔ አሳልፈዋል የሚል ድምዳሜ ነው። ሁለተኛው የቶኒ ብሌር መንግስት ግልጽ የሆኑ ማስጠንቀቂያዎችን ቢሰጡትም የድህረ ጦርነቱ መዘዞችን በንቀት አልፎታል የሚል ነው ስለዚህ ከሳዳም ሁሴን ውድቀት በኋላ ከነበረው ፕላንና ዝግጅት ሙሉ ለሙሉ አጥጋቢነት የሌለው ነው በአገራችን በኩል የተደረገው ዝግጅት የሚለው ነው። ሶስተኛው የቶኒ ብሌር መንግስት በተጨባጭ አመጣለሁ ያላቸውን ውጤቶች እውን ማድረግ አቅቶታል ነው። በአጠቃላይ ኪሳራ እንጂ ያመጣው ጥቅም ምንም የጎላ ነገር የለም የሚል ነው። ሳዳም ሁሴን አላቸው የተባለው ጅምላ ጨራሽ መሳሪያዎች ኢራቅ ውስጥ አልተገኙም። የማይቀር ስጋት ናቸው የተባሉት ሳዳም ሁሴንም እንደተባለው እንዳልሆኑ የምርመራው ውጤት አስታውቋል። በእርግጥም ብሌር አይናቸውን ጨፍነው ያለተባበሩት መንግስታት የጸጥታው ጥበቃ ምክር ቤትም ሆነ ያለ ኔቶ ይሁንታ የገቡበት የኢራቁ ጦርነት ኪሳራ እንጂ ትርፍ አላስገኘም። ኢራቅ የዘመተው የብሪታንያ ጦር ከ ከስድስት ዓመት በኋላ በ2009 ዓ ም ሀገሪቱን ለቆ ሲወጣ ጦርነቱ ከ150 ሺ በላይ ኢራቃውያንን፣ 4500 አሜሪካውያንን እንዲሁም 179 ብሪታንያውያንን ገድሏል። ብሪታንያ ብቻ ለጦርነቱ ከ12 ሚሊዮን ዩሮ በላይ አውጥታለች። በወቅቱ የብሌር ምክትል የነበሩት ጆን ፕሬስኮት ብሪታንያ በ203 ዓ ም በኢራቅ ያካሄደችው ወረራ ዓለም አቀፍ ህግን የጣሰ ነበር ሲሉ ባለፈው እሁድ ባወጡት ጽሑፍ አስታውቀዋል። አሁን ስለ ወረራው ያላቸውን ሀሳብ እንደቀየሩ የሚናገሩት ፕሬስኮት ህጋዊ መሆን አለመሆኑ ውይይት ሳይካሄድበት ወደ ጦርነት መገባቱ አግባብ አልነበረም ሲሉ ተችተዋል። የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን በወቅቱ የኢራቅ ወረራ ዋነኛ አላማ የመንግስት ለውጥ ማድረግ እንደመሆኑ ህገወጥ ነው ብለው ነበረ። ያኔ ሀሳቡን የተቃወሙት ፕሬስኮት አሁን ግን በታላቅ ሀዘንና በንዴት ኮፊ አናን ትክክል ናቸው ብለው እንደሚያምኑ ተናግረዋል። ቶኒ ብሌር በአሜሪካ መራሹ የኢራቅ ወረራ ለተፈጸሙ ስህተቶች ከዘጠኝ ወራት በፊት ይቅርታ ጠይቀዋል። በተለይ ሳዳም ከተወገዱ በኋላ ምን መደረግ እንደሚገባው በተገቢው ላለመታቀዱም ጭምር። ባልተጨበጠ መረጃና በወጉ ሳይታቀድ ብሪታንያ 45,000 ወታደሮችን ኢራቅ እንድታዘምት ያደረጉት ብሌየር ለፍርድ እንዲቀርቡ የሚጠይቁ ጥቂት አይደሉም። እነዚህ ወገኖች አሸባሪ የሚሏቸው ብሌየር በዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት እንዲቀርቡ ነው ፍላጎታቸው። ባሉት ማስረጃዎች ለስህተቱ ዋነኛውን ኃላፊነት ይወስዳሉ የሚባሉት ብሌየርም ሆነ ሌሎች በወቅቱ የነበሩ ከፍተኛ ኃላፊዎች በወንጀል ተጠያቂ ሊሆኑ እንደሚችሉ አቶ ኢታና ያስረዳሉ። ይህ ደግሞ በእርሳቸው አስተያየት በብሪታንያ የውጭ ግንኙነት ላይ አሉታዊ ተጽዕኖ ሊያስከትል ይችላል። በዛን ጊዜ አሜሪካና እንግሊዝ ዩናይትድ ኪንግደም በጋራ ያቋቋሙት የስለላ ግብረ ኃይል ነበረ። እነ በጋራ የተቋቋሙ የስለላ ግብረ ኃይል ትክክለኛ ወይ ደግሞ በቂ የሆነ መረጃ ለመንግስት ሳይሰጡ ቶኒ ብሌር በዚህ ላይ ተመስርተው የአገሪቷን ፓርላማን እና የአገሪቷን ካቢኔት በጣም ተጨባጭ በማይባል መረጃ ላይ ተመስርተው ውሳኔ እንዲያስተላልፉ ግፊት አድርገዋል ነው። ስለዚህ ብሪታንያ ምንም ላታገኝበት የሰው ሕይወትና ገንዘብ አውጥታለች በኢራቅ ጦርነት ላይ። በዚህ ላይ ደግሞ የመጀመሪያው ተጠያቂ ጠቅላይ ሚኒስትር የነበሩ ቶኒ ብሌር ነው የሚለው ሀሳብ በጣም ጎልቶ ወጥቷል። ስለዚህ ከእሳቸው ጋር የስለላና የውትድርና አስፈጻሚ ትላልቅ አስፈጻሚ የነበሩ ሰዎች መጠየቃቸው የማይቀር ነው፣ ጥያቄው ወደ ፍርድ ቤት ይመራ ከተባለ ማለት ነው። እስካሁን የተወሰነ ውሳኔ የሰማነው ነገር የለም፣ ግን እሳቸው ይሄንን ሀሳብ እቀበላለሁ ብለዋል። ስለዚህ ይሄ የሚደረግ ከሆነ ብሪታንያ ወደፊቱ በዓለም አካባቢ የምታደርጋቸው የስለላና የውትድርኛ እንቅስቃሴዎች ላይ ጫና የሚፈጠር ነገር ነው የሚሆነው። ስለዚህ የብሪታንያን የውጭ ፖሊሲ ራሱ ጫና የሚያሳድር አይነት ውሳኔ ሆኖ ነው የሚታየኝ ነኝ ከጎርጎሮሳዊው ሺህ ዘጠኝ መቶ ዘጠና ሰባት እስከ ሁለት ሺ ሰባት አመተ ምህረት ስልጣን ላይ የቆዩት ቶኒ ብሌር ለድርጊቱ ሙሉ ኃላፊነት እንደሚወስዱ ነው የገለጹት። ከዚህ ቀደም እንዳሉት በኢራቅ ወረራ ለመሳተፍ የወሰኑት አምነውበት ነው። ይህ የሐሰት የማጭበርበር ወይም የመመሳጠር ጉዳይ ሳይሆን ውሳኔ ነው። መወሰን ነበረብኝ አምኜበት። በመጨረሻም ምክር ቤቱም ሆነ ካቢኔው ሊከተል የሚችለውን መዘዝ ችላ ለማለቱ ትክክል ነው። ከሰባት ዓመት በኋላ ይፋ የሆነው በኢራቅ ወረራ የብሪታንያን ሚና የመረመረው ዘገባ ምን መልእክት አለው? ለምዕራቡ ዓለምም ሆነ ለአፍሪቃ እንዲሁም ለኢትዮጵያ አስተምህሮቱ ምንድን ነው? አንደኛና ዋነኛው ትምህርት የሚሆነው አንድ ስልጣን ላይ ያለ አስፈጻሚ የአገር መሪ በሕግ መጠየቁ የማይቀር እንደሆነ የሰው ሕይወትንና የአገርን ገንዘብ አገሪቷ ሙሉ ለሙሉ ባላመነችበት ሁኔታ እና አገሪቷ ተጠቃሚ ትሆናለች በማይባልበት ሁኔታ ውስጥ ይሄንን ነገር የሚያስፈጽሙ የአገር መሪዎች አንድ ቀን መጠየቃቸው እንደማይቀር ነው። ስለዚህ ብሪታንያ በጣም የሚያኮራ የፍትህ ስርዓት ካላቸው አገሮች ውስጥ አንዷ ናት እና ሌሎችም አገሮች ከዚህ የሚማሩት ነገር ምንድን ነው? ጠቅላይ ሚኒስትር ወይ ደግሞ ፕሬዚደንት አስፈጻሚ የሆኑ ሰዎች አገራቸው አንድ ውሳኔ ስትወስን ግፊት የሚያደርጉት አላፊነት በሚሰማበት መንገድ መሆን እንዳለበት እና ይሄ ነገር ጉዳት ሲያደርስ ደግሞ የፍትህ ስርዓት እስካለ ድረስ ከተጠያቂነት እንደማይድኑ ነው። ይሄ ትልቅ መልእክት ያስተላለፈው ማለት ነው። ስለዚህ የምዕራባውያን አገሮችም ቢሆን በትልቁ የሚያስተምርና ትልቅ ማስጠንቀቂያ የሚሰጥ ነው። እና ወደ አፍሪካ ሀገሮችም ብንሄድ ሀገራችንን ጭምር ኢትዮጵያንን ብንመለከት በስልጣን ላይ ያሉ ሰዎች ትክክለኛና ሚዛናዊ የሆነ የፍትህ ስርዓት ከተፈጠረ ስልጣን ላይ ያሉ ሰዎች ላጠፉት ጥፋት ሁሉ ሕግ ፊት መቅረባቸው የማይቀር እንደሆነ ነው መልዕክት የሚያስተላልፍ። በኢራቅ ወረራ የብሪታንያን ሚና በቃኘው ዘገባ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ ያበቃል። በዝግጅቱ ማብራሪያ በመስጠት የተባበሩንን አቶ ኢታና ሀብቴን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። አስተያየት፣ ጥቆማም ሆነ ጥያቄ ካላችሁ በኢሜይል በፌስቡክ በኤስኤምኤስ በዋትሳፕ አድራሻዎቻችን እንዲሁም በደብዳቤ ላኩልን። እናስተናግዳለን። በስልክም መልእክቶቻችሁን መተው ትችላላችሁ። እስከ ሳምንት ደህና ቆዩን።